ምሽት ሰኔ 9 2014 ዓ ም የጋቢና በይ መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል። የመሰናዶው መሪ ኤደን ገረመው ሲሆን የምስልና ድምፅ ምህንድስናውን የሚመራው ደግሞ ኤልያስ አስማረ ነው። ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እየጋብል። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። የተለያዩ አምዶችን በመክፈት የወጣቶች አምድ አለን። ባህላችን የምናስተዋውቅበት አምድ አለን። የጤና ምክንያቱም ደግሞ ጤና ወሳኝ ነገር ነው። ህብረተሰባችን ጤናውን እንዴት ይጠብቃል የሚል አምድ አለን። የሰማችሁት ዳንኤል ገብረ ማርያምን ነው። በዚህ በዩናይትድ ስቴትስ መዝናኛ የተሰኘ መጽሔት አዘጋጅ ነው በምሽቱ እንግዳችን አድርገኗል። በሌላ በኩል ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዝሃ ህይወትን በማቆየት ለረዥም ዓመታት በማቆየት ትታወቃለች። ይህንን እንዴት ልታደርግ ቻለች የሚለውን በተመለከተ ስለተሰናዳ አንድ የፎቶግራፍ ኤግዚቢሽንም መሰናዶ ይኖረናል። ሌሎች ጥንቅሮችንም ይዘናል። በድጋሚ አብራችሁን ታመሹ ዘንድ በአክብሮት und gab ኛ መጽሔት በሰሜን አሜሪካ እየታተመ የሚሰራጭ የባህል ንግድና ማህበራዊ ጉዳይ ላይ ያተኮረ መጽሔት ነው። በዲጂታልና በወረቀት ቅጂ ለአንባቢዎች የሚሰራጨው ይኸው መጽሔት የኢትዮጵያውያንን ባህልና አኗኗር ከመዘከር ባለፈ እርስ በርስ እንዲቀራረቡ ድልድይ በመሆን እንዲሆን ህልም እንዳለው ከመስራቾቹ ከአንዱ ሰምተናል። ስለ መዝናኛ መጽሔት የበለጠ ለማወቅ ሀብታሙ ስዩም ከመስራቾቹ መካከል አንዱን ጋብዛል። ቀጥሎ ይቀርባል። የሙሉ ስሜ ዳንኤል ገብረ ማርያም እባላለሁ። ይህንን መዝናኛ የሚለውን መጽሔት ለሶስት ነው የምናዘጋጀው። ከሶስቱ አዘጋጆች መካከል አንዱ ነኝ። አርቲስት ቴዎድሮስ ነገሰ እና አርቲስት በደ ማርያም አመጠ፣ ይባላሉ። ሌሎቹ ከእኔ ጋር አብሮ የሚሰሩት ሁለቱ ሰዎች ከአዘጋጆቹ መካከል እኔ አንዱ ነው ማለት ነው። እንግዲህ መቀመጫቸውን በሰሜን አሜሪካ ካደረጉ በተለይ በዲጂታልና በወረቀት ቅጂ ከሚሰራጩ ጥቂት መጽሔቶች መካከል አንዱ ነው መዝናኛ። መዝናኛን ለመጀመር ያነሳሳችሁ ምክንያት ምንድን የሚለውን እስቲ አጠራር ግንገረን። መዝናኛ መጽሔትን ለማዘጋጀት ዋናው ያነሳሳን ምክንያት በርከት ያሉ ኢትዮጵያውያን እና ትውልድ ኢትዮጵያውያን በዚህ በዴሚ አካባቢ ይኖራሉ። ከሶስት መቶ ሺህ በላይ ኢትዮጵያውያን አሜሪካን ሀገር ውስጥ ይኖራሉ ተብሎ ይገመታል ማለት ነው። ነገር ግን በራሳቸው ቋንቋ የሚታተም መጽሔት የባህል ልውውጥን ለማድረግ በአሜሪካውያን እና በኢትዮጵያውያን መካከል እንደ ብሪጅ ያገለግላል ብለን በማሰብ ሌሎች ደግሞ ኢትዮጵያውያን እና ትውልድ ኢትዮጵያውያን የተለያዩ ስራ የሚሰሩ ሰዎችን ለማስተዋወቅ ኢትዮጵያውያን እና ትውልድ የኢትዮጵያውያን እርስ በእርሳቸው የሚገናኙበትን መድረክ ቢዝነስ ያላቸውን ሰዎች ለማድረግ ያንን በማሰብ ነው ይህንን መጽሔት ለማዘጋጀት የጀመርነው። እንግዲህ ላለፉት አንድ አመት ይህንን መጽሔት በጥሩ ሁኔታ እያዘጋጀን ነው። ህብረተሰቡም ደግሞ በጥሩ ሁኔታ ተቀብሎናል ማለት ነው። ጌም እዚህ አካባቢ የነበረውን ፍላጎታችንም ከተለያዩ ሎስ አንጀለስ ከካሊፎርኒያ፣ እንዲሁም ደግሞ ከተለያዩ ቦታዎች የሚኖሩ ኢትዮጵያንም ድርጅታቸውን በማስተዋወቅ ላይ ይገኛሉ። ይህን ይመስላል ይሄ ነገር ዋናው መጽሔቱን እንድንጀምር ያነሳሳ ነገር። መጽሔታችሁ በዋነኝነት የሚያተኩርባቸው ጉዳዮች ምንድን ናቸው? የምታቀርቧቸውን ሰዎች፣ የምትዳሰሷቸውን ሀሳቦች የምትመርጡበት መመዘኛችሁስ ምንድን ነው? እንደምታውቀው እዚህ የአሜሪካን ሀገር ውስጥ የሚኖሩ ኢትዮጵያውያን እና ትውልድ ኢትዮጵያውያን በትምህርት ዘርፍ፣ በንግድ ዘርፍ፣ በፖለቲካው ዘርፍ ትልልቅ ቦታ ላይ ተሰማርተው እናገኛቸዋለን። እኛ ጥቂቶችን ብቻ ነው የምናውቃቸው ማለት ነው። አንዳንዶቹ ለእኛ ማህበረሰብ ማገልገል ሲገባቸው፣ ሌላውን ማህበረሰብ በማገልገል ላይ ይገኛሉ ስለማንቀርባቸው ማለት ነው ወይንም ደግሞ እነዛን ሰዎች አገልግሎታቸውን ሄደን ስለማናደንቃቸው ስለማንቀራረብ ይህ ክፍተት ተዋል ችሏል ማለት ነው። ይህንን ነገር ለመቅረፍ ደግሞ እነዚህን ሰዎች ማስተዋወቅ ይኖርብናል ብለን በማሰብ የተለያዩ አምዶችን በመክፈት የወጣቶች አምድ አለ፣ ባህላችንን የምናስተዋውቅበት አምድ አለን። የጤና ምክንያቱም ደግሞ ጤና ወሳኝ ነገር ነው፣ ህብረተሰባችን ጤናውን እንዴት ይጠብቃል የሚል አምድ አለን። በህግ ጉዳይ ላይ ኩር አምዶች አሉን ማለት ነው። እነዚህን ነገሮች የሚያደርጉ ቋሚ አምድና ጸሐፊዎችን በማማከር ለምሳሌ በህግ፣ ባለሙያዎችን በጤና ጉዳይ ላይ ዶክተሮችን፣ እንዲሁም ደግሞ በባህል ላይ የተለያዩ ሰዎችን እየጠየቅ እነዛን ሰዎች ይዘን እንቀርባለን ማለት ነው። ማህበረሰባችን ላይ ተጽዕኖ ፈጣሪ የሆኑ ሰዎችን፣ በጎ አድራጎት የሚያደርጉ ሰዎችን፣ የሀገራቸውን ባህልና ታሪክ የሚያስተዋውቁ ሰዎች መጽሔታችን ላይ ይወጣሉ። መጽሔታችን የተለያዩ በህይወት ነክ ላይ የሚያተኩሩ ላይፍ ስታይል የሆነ ማጋዚን ስለሆነ የተለያዩ ተሞክሮዎችና ልምዶች ያሏቸውን ኢትዮጵያንና ትውልድ ኢትዮጵያን የምናስተዋውቅበት መድረክ ነው። በውጭ ሀገራት የተጀመሩ የህትመት ውጤቶች ጥቂት የማይባሉት ብዙም ሳይዘልቁ ቆመዋል። በውጭ ሀገራት የህትመት ስራዎች ለመከወን ያለው ፈተና ምንድን ነው? እድሜያቸውም እንዳይረዝም የሚገጥሙ ተግዳሮቶች ምንድን ናቸው ብለህ ታስባለህ? አንደኛው ትልቁ ጉዳይ የጊዜ ጉዳይ ነው። ምክንያቱም ይህንን የህትመት ስራዎችን ለመስራት ብዙ ማለት ነው ፕሪንቲንግ ሚዲያ ብዙ ሰዎችን ዲዛይን የሚያደርግ ሰው ሀፊያን ጡት የሚያደርጉ ሰዎች ብዙ ሰዎች ያስፈልጉታል፣ ጊዜ የሚፈልግ ጉዳይ ነው። እዚህ ሀገር ደግሞ እንደምታውቀው ሰዎች ጊዜ ትልቅ ነገር ነው። ይሄኛውን ስራ የምንሰራው እንደ ሁለተኛ ስራ ስለሆነ፣ ሰዎች የተለያየ ስራ አላቸው። ጊዜ ማግኘት ነው የመጀመሪያው ችግሩ ማለት ነው። ሁለተኛው ገንዘቡን የሚሸፍን ስፖንሰሮች ያስፈልጋል። የህትመቱ ዋጋ ውድ ነው። ሰርኩሌሽኑን ለመላክ እያንዳንዱ ምትን በየቤቱ ለመላክ የፖስት ገንዘብ ያስፈልግሃል። ያም ነገር ያስፈልጋል ማለት ነው። ሌላው ተመልካቾች እንዳይቁ አሁን የዲጂታል ዘመን ነው። ሰው ከሚነበብ ነገር ይልቅ በፌስቡክ፣ በኢንስታግራም እንዲሁም ደግሞ በዌብሳይት ላይ ይህን እነዚህን ጽሁፎችን ለተመልካቾቻችን ደግሞ ለአንባቢዎቻችን የማታቀርብ ከሆነ ሰዎቹ ያንን ነገር ከመጽሔቱ ጋር ያላቸውን ግንኙነት ሊያራርቁ ይችላሉ ብለን እናስባለን ማለት ነው። ስለዚህ በሁለቱም መልክ ነው እኛ ያደረግነው ማለት ነው። ፊዚካሊ መጽሔቱን እናትማለን የመጽሔቱን ደግሞ ዲጂታል የሆነውን ክፍሉን ደግሞ ለሰዎች በማስ ኢሜል እንካለን ለሚፈልጉ ሰዎች ማለት ነው። በኢንስታግራም ላይ የተለያዩ ጽሁፎችን እናቀርባለን፣ እንተርካቸዋለን። የዩቲብ ገጻለን ዩቲብ ገጻችን ላይ ስለዚህ በተለያዩ መንገዶች አንባቢዎቻችን ከኛ ጋር እንዲገናኙ እነዚህ ነገሮች ይፈጥራሉ ብዬ አስባለሁ። ስለዚህ እንዳይቆም ይሄኛውን ነገር በምናስብበት ጊዜ አንዴ ታይተን የምንጠፋ ነገሮች ዘላቂ የሆነ ነገር ለማድረግ አንደኛ የህብረተሰቡ ሳፖርት ያስፈልገናል። የተለያዩ ስፖንሰር የሚያደርጉን ድርጅቶች አሉ። የተለያዩ የንግድ ተቋማት አሉ፣ ግለሰቦች ምክንያቱም ይሄኛው ለእኛም ብቻ ሳይሆን ለሀገራችንም የሀገራችንን ባህልና ታሪክም ለማስተዋወቅ እየሰራን ስለሆነ በትልቁ ነገር ያሰብነው ነገር ነው። በዚህ በሰሜን አሜሪካ የተለያዩ ማህበረሰቦች ጋዜጦች፣ መጽሔቶች፣ የህትመት ውጤቶች አሏቸው። የኢትዮጵያውያን ፕሬስ ውጤቶች ግን ያን ያህል የተስፋፉ አይደሉም። ነገሮች ለመለወጥ ምን መደረግ አለበት? እዚህ የሚኖረው የኢትዮጵያ ማህበረሰብ እንዲሁም ደግሞ በአጠቃላይ ተጽዕኖ ማሳደር የሚችሉ ሰዎች የእናንተን ጅምር በምን መልኩ ነው ሊያግዙና ሊደግፉ የሚችሉት? እኛ ብዙ እንደመሆናችን መጠን ያለው የህትመት ውጤቶቻችን በጣም ጥቂቶች ናቸውን ህንዶችን ስትመለከት፣ የፊሊፒኖ ማህበረሰቦችን ስትመለከት፣ እንዲሁም ደግሞ ኮሪያዎችን የተለያየ መጽሔቶችና የህትመት ውጤቶች ያሏቸው ማለት ነው፣ በርከት ያሉ ማለት ነው እና ሌሎቹም፣ እኛ ብቻ ሳይሆን መብዛት አለበት ብዬ ነው ማስበው ምክንያቱም አገራችን በደንብ ለማስተዋወቅ መረጃዎችን በራሳችን ቋንቋ ለሌሎቹ ሰዎች ለማስተላለፍ የህትመት ሚዲያዎች ትልቅ አስተዋጽኦ ያደርጋሉ ብዬ አስባለሁ። ማህበረሰባችን በምርጫ እንዲሁም ደግሞ በተለያዩ ጉዳዮች ላይ ተሳታፊ እንዲሆን በአሜሪካን ሀገር ውስጥ የተለያዩ ኢንፎርሜሽኖችን ቤቱ ውስጥ ሆኖ እንዲያገኝ ሚዲያ ትልቅ አስተዋጽኦ አለው። የማህበረሰብ ክፍሎች ወይንም ደግሞ ግለሰቦች ወይም ድርጅቶች ይህንን ዓላማ ተገንዝበው ራቅ ያለ መንገድ እንድንሄድ በጊዜያቸው በጉልበታቸውና በገንዘባቸው እኛን እንዲያግዙን ጥያቄ አቀርባለሁ። ከዚህ በተጨማሪ ደግሞ ሌሎችም ተመሳሳይ ነገሮች እኛ ብቻ በቂ አይደለንም ብዬ አስባለሁ። ምክንያቱም እኛ ባለን ውስን አቅም ሁሉንም ነገር መሸፈን ስለማንችል ሌሎችም ተጨማሪ የተለያየ ችሎታውና ልምዱ ያላቸው ሰዎች ወደዚህ ቢዝነስ ገብተው ቢዝነስ ብቻ ሳይሆን ህብረተሰቡን የሚያገለግል ነገር ስለሆነ መስፋፋት ያለበት ነገር ነው ብዬ አስባለሁ። ምክንያቱም ላለፉት ከአርባ አመታት በላይ ኢትዮጵያን ስደተኞች በጣም እየተስፋፉ ትልቅ እየሆኑ ነው ሄዱ ግን ማህበረሰባችን አንድ ስትሮንግ ጌጤት ያስፈልገዋል ብዬ ስለማስብ ሁሉም በየትኛውም ሙያና በየትኛውም ክፍል ያለ ማህበረሰብ በዚህ ጉዳይ ላይ በአጽንት ሊሰራበት ይገባል ብዬ አስባለሁ። እጅግ በጣም አመሰግናለሁ። ዳንኤል ገብረ ማርያም መዝናኛ የተሰኘው በዚህ በሰሜን አሜሪካ እየታተመ የሚሰራጭ መጽሔት አዛጆች እንዲሁም መስራቾች መካከል አንዱ ነው። በጣም አመሰግናለሁ። መልካም ምሽት ይሁን። ለእኛም በጣም ነው የምናመሰግነው፣ የእንግዳችሁ ስላደረጋችሁን በጣም አመሰግናለሁ። ዘገባችን ደግሞ በቅርቡ የተካሄደ የፎቶግራፍ ኤግዚቢሽን ጋር ይወስደናል። ዘላስት ኢንኩቤተርስ ኦፍ ባዮዳይቨርሲቲስ ወይም ደግሞ በግርድፍ ትርጉሙ የመጨረሻዎቹ የብዝሃ ህይወት ማበልጸጊያዎች ይሰኛል። ይህንን የፎቶግራፍ ኤግዚቢሽን ያዘጋጁትን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን የቤተ ክርስቲያን ደን ልማት ፕሮጀክት አስተባባሪ አቶ ተዋናይ ሰይፈ ስላሴ እንዲሁም ደግሞ የፎቶግራፍ ጥበብ ባለሙያን ህልና አበበን አናግሬ ያሰናዳሁት ዘገባ Ricardo Paz. የተባበሩት መንግስታት ድርጅት ዲጂታል ህትመት የሆነው አፍሪካ ሪኒዋል ኢትዮጵያ ካላት የቆዳ ስፋት 14.7 በመቶ ብቻ በደን መሸፈኑን ይገልጻል። ይሄ አሃዝ ታዲያ ከ100 ሚሊዮን በላይ ህዝብ ባላት ሀገርና ከካርቦን ነጻ የሆነ የምጣኔ ሀብት መርህን ለምትከተል ሀገር እጅግ አነስተኛ ነው። በብዝሀ ህይወት ላይ ጥናትና ምርምራቸውን ያደረጉ ባለሙያዎች እንደሚናገሩት አብዛኞቹ ሀገር በቀል ዛፎችን በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አብያተ ክርስቲያናትና ገዳሞች ውስጥ የሚገኙ ናቸው። ቤተክርስቲያኒቷ ጠብቃ ያቆየቻቸውን ዛፎችና ብዝሃ ህይወት ለማስቀጠልም የተለያዩ እንቅስቃሴዎችን ስታደርግ ቆይታለች። ከዚህ በተጨማሪም ያላትን ብዝሃ ህይወት በማካፈልም ትታወቃለች። ቤተ ክርስቲያኗ የተለያዩ የልማት አጋሮች ያላት ሲሆን የኖርዌጂን ቸርች ኤድ ተቋም ጋር የምታደርገው አንዱ ነው። አብያተ ክርስቲያኒቷ ምን ያህል የብዝሃ ህይወት ሀብት እንዳላት ለማስተዋወቅ በተጨማሪም በማህበረሰቡ ዘንድ ግንዛቤን ለመፍጠር የፎቶግራፍ ጥበብ ባለሙያ ህሊና አበበ ስራዎቿን ከአንድ በፊት በፈንድቃ የባህል ማዕከል ዘላስት ኢንኩቤተርስ ፎር ባዮዳይቨርሲቲ ወይም በግርድፍ ትርጉሙ የመጨረሻው የብዝሀ ህይወት ማበልፀጊያ የተሰኘ ስብስብ አቅርባለች። ፎቶግራፊ ኤግዚቢሽን የተካሄደው ረንጆች አቆጣጠር ከሚ አስራ ዘጠኝ እስከ ሀያ ስድስት በአንድ ሳምንት ያክል ነበረ። ክፍት ነበረው አዲስ አበባ ላይ ፈንድቃ የሚባለው የባህል ማዕከል ውስጥ ነበር። ጥሩ ምላሽ ያገኘ ይመስለኛል። የተለያዩ የማህበረሰቡ ክፍሎች ባላቸው መረጃ ሄደው ያዩት ይመስለኛል። እንደተረዳሁት እንግዲህ በቶታሊ ወደ ሀያ ዘጠኝ ፎቶግራፎች ታይተዋል። ከዛ ውስጥ ወደ አስራ ስምንት ያህሉ የእኔ ናቸው። ሌሎቹ በድርጅቱ በኩል የተነሱ ፎቶግራፎች ናቸው። ያው ኢትዮጵያ ውስጥ ያሉ ክርስቲያናት ላይ ያሉትን ደኖች ወይም አጸደ ቤተ ክርስቲያኑ የሚባሉትን ያሳየ ነው። እንግዲህ ብዙ ጥናቶች ተካሄደዋል በዚህ ጉዳይ ላይ እና ምንድነው ኢትዮጵያ ውስጥ እንደምናውቀው ብዙ ዛፎች ይቆረጣሉ፣ ደን እየተመናመነ ሄደዋል ከጊዜ ወደ ጊዜ። ነገር ግን በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ስናይ ከጥንት ጀምሮ ቤተክርስቲያኗ ያቆየቻቸው ደኖች ወይም አጸዶች አሉ እና ምንድን ነው እንግዲህ ጥናቱ የሚያሳየው እነዚህ በተለይ አገር በቀል የሚባሉትን ዛፎች አቆይታ መኖሯን ያሳያል። ስለዚህ ደላስት ሆትስፖትስ ማለት አሁን እንግዲህ የትን ቦታ ብንሄድ ትንሽ እየተመናመነ ስለሄደ ላናገኛቸው እንችላለን። እነዚህ ዛፎች ጠር ነው ኢትዮጵያ ውስጥ ያሉትን ደኖች አቁይቷ የሚያሳይ ነገር ነው ማለት ነው። ከእሱ የተነሳ ነው ርዕሱን የመረጥኩት። ህሊና ስራዎቿ ትኩረት ስላደረጉበት እና ስላየቻቸው የብዛ ህይወት እንቅስቃሴዎችም ታነሳለች። እሺ፣ እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከሰባ ሺህ በላይ የሚሆነ አብያተ ክርስቲያናት እንዳሏት ይገመታል። ከነዚህም ውስጥ ወደ ሰላሳ አምስት ሺህ የሚያክሉት በደን እንደተሸፈኑ ነው ጥናቶች የሚያሳዩት። እዚህ ኦርቶዶክስ ቤተክርስቲያን እጽዋት በተለይም ዛፎች ሲቆረጡ አይታይም ወይም እስካሁን ተጠብቀው ቆይተዋል። ነገር ግን ነው አሁን ባለ ሁኔታ የተመናመኑ ሄደዋል። ቦታዎች ይመናመናሉ። ነገር ግን አሁን ብዙ ጊዜ ብናይ በተለይ ከአየር ላይ ቢታይ ግልጽ የሆነ ቦታ ላይ ትናንሽ ጫካ ነገር ብታይ በአብዛኛው ቤተክርስቲያን ታገኛለሽ። እንደውም በዚህ ጉዳይ ላይ ሰፊ ጥናት ያደረጉት ተመራማሪ ዶክተር አለማየሁ ዋሴ ይህንን በጥሩ ሁኔታ ገልጸውታል። እና ብዙ ጊዜ ዛፎች ካያችሁ ወይም ጫካ አካባቢ ካያችሁ ቤተክርስቲያን አለ ማለት ነው፣ ኦልሞስት እንደዛ ተብሎ መደምደም እስከሚቻለው የቀሩት እኔ ይህንን የፎቶግራፊ ፕሮጀክት ስሰራ በኢትዮጵያ ኦርቶዶክስ ቤተክርስቲያን በኩል አንድ የሚተገበር ፕሮጀክት አለ እና ከኖርዌይ ቤተክርስቲያን እርዳታ ድርጅት ጋር በመተባበር እና የኖርዌይ መንግስት በኖርዌይ ኤምባሲ በኩል በሚያገኘው ድጋፍ በተለይ ነዚህ የቤተክርስቲያን አጸዶችን የመጠበቅና የማስፋፋት ፕሮጀክት ላይ ነው። በዛ በኩል በመናገሻ ላይ ከአዲስ አበባ ትንሽ ወጣ ብላ የምትገኙ ቦታ ነች። ትልቅ የሚባል ጫካ ያለበት ቤተክርስቲያን አለ። የመድኃኔዓለም እና ማርያም ገዳም ነው እና በአብዛኛው የኔ የፎቶግራፊ ዶክመንቴሽን ኦቨርታይም እዛ አካባቢ ሄጄ ነው ዶክመንት ያደረግኩት ወይም በፎቶ አስደግፌ ያሳየሁት። ነገር ግን ይህ ፕሮጀክት በተለያየ ቦታ እየተተገበረ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የልማትና ክርስቲያናዊ ተራድኦ ኮሚሽን የቤተክርስቲያን የደን ልማት ፕሮጀክት አስተባባሪ አቶ ተዋናይ ሰይፈ ስላሴ ቤተክርስቲያኗ የደንና የብዝሃ ሕይወት ጥበቃን ማቆየት የቻለችው ከመንፈሳዊ አስተምህሮቷ ጋር የተቆራኘ በመሆኑ ነው ይላሉ። ጥናቱ በኢትዮጵያ ኦርቶዶክስ ልማትና ክርስቲያና የተረደ ኮሚሽን ብቻ ሳይሆን የተለያዩ ፍላጎት ያላቸው ሰዎች እያጠኑ የነበሩት ጥናቶች አሉ። ለምሳሌ የዶክተር አለማየዋሴ ነጮቹ የሚያጠኑት ነገር አለ። ቀሲስ ሰባተ ጎበና፣ እነዚህ አይነት ጥናቶች አሉ። በዋናነት አሁን እኛ በጣም ትኩረት ሰርተን የምንመለከተው ቴዎሎጂካል ሪፍሌክሽኖቹ እንዲታቆዩት የሚለውን ሰዎቹ ነጮቹም ራሱ ይመራመሩበታል። ለምሳሌ ቤተክርስቲያን ይህንን ነገር ያቆየችበት ምክንያት አንደኛ ሰዎች ትምህርት የኢኮሎጂካል ሪፕሌክሽን ለምሳሌ ደን፣ አሁን ቤተ ቤተክርስቲያን እግዚአብሔር መኖሩን እግዚአብሔር አምልኮን እግዚአብሔር ሲገለጽ ራሱ ተገልጾ አይደለም በፍጥረቱ ነው የሚገለጸው እና እንደዚህ አይነት አስተምሮች አሉ። ሁለተኛ የቤተክርስቲያን የኤደን ሪፕሊካ ነች ተብላ ትታመናለች። ለምሳሌ መጽሐፍ ቅዱስን ብንመለከት ኦሪት ዘፍጥረት ምዕራፍ ሁለት ምዕራፍ ስምንት ላይ እግዚአብሔር አምላክን በምሥራቅ ኤደን ገነትን ተከለ፣ እግዚአብሔር አምላክን ለማየት ደስ የሚያሰኘውን ለመብላት መልካም የሆነው ዛፍ ሁሉ ከምድር አበቀለ። ይህ ማለት አንደኛው ቴዎሎጂካል ሪፍሌክሽን ነው። ከሰላሳ በላይ የሚሆኑ እዛ ገድሎች የመጽሐፍ ቅዱሳዎች ተጠቅሷል በቅዱሳ መጽሐፍ ተጽፈዋል። ስለዚህ እነዚህ አስተምህሮቶች ለምሳሌ ለምን ቤተክርስቲያን አቆየች የሚለው ለምሳሌ አሁን ሳንክሪቲ ቲንኪንግ በጣም በዛ ነገር ለቅዱስ ነገር የመፈለግ ነገር ለምሳሌ ኦላይቭ ወይም ወይራን ዛፍ ከሰባቱ ምሥጢራት ሶስት የሚተገበሩት በወይራ ዛፍ ነው። ስለዚህ ወይራን ዛፍ ሰው ሲቆርጥ ምንድን የሚያስተምሩት አባቶች ወይራ ዛፍ እኮ ለምሳሌ ለሚኒስትር ሀይለ ለሚኒስትር አቀንዲ ለሚኒስትር አክሌላት የሚያገለግል ብንጠቀምበት ነው ይህን ነገር መቁረጥ እነዚህ ነገሮች ማሰናከል ነገር ብለው ነው። ይህን መሰል የክርስቲያኒቷ አስተምሮት ግን ከህዝብ ቁጥር መጨመር ጋር ተያይዞ ከማህበረሰቡ የራቀ ይመስላል። የኢትዮጵያ ኦርቶዶክስ ልማትና ክርስቲያናዊ ተራድኦ ኮሚሽን በአሁኑ ሰዓት የቤተ ክርስቲያን ደን ልማት ፕሮጀክቶችን መንከባከብ፣ ፕሮግራሞችን ስራን እንገኛለን ይሄ ማለት ከዚያ ሰባ አመት ና ሰማንያ አመት በፊት የደን ሽፋናችን አርባ ሀምሳ ፐርሰንት በነበረበት ጊዜ በኢትዮጵያ ውስጥ አሁን ደግሞ በተለያዩ ምክንያት በህዝብ ብዛት መጨመር ምክንያት የተለያዩ የደን መራቆቶች እየታዩ ይገኛሉ። እነዚህ የደን መራቆቶች ያልተመለከታቸው ቦታዎች በደቡብ ምዕራብ ና በዚህ በቤተክርስቲያን ደን ያለባቸው ቦታዎች በቤተክርስቲያን ደኖች ላይን ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ሰባ ሺህ አብያተ ክርስቲያናት እና ገዳማት አድባራት ቢኖሩ ከዚህ ውስጥ ከአንድ እስከ አንድ ሺ ሄክታር የሚሸፍን አድባራት እና ገዳማት ውስጥ አሉ። እነዚህም ደኖች የእነዚህም ከበሮች ከበር የሚያደርጋቸው አሁን ፖፕሌሽን የህዝብ ብዛት እየጨመረ በመጣ ቁጥር በደን ዙሪያ የሚኖሩ ሰዎች ይህን ለማገዶ ወይንም ለተለያዩ የእርሻ መሬት ፍለጋ ምናልባት ለከብቶች ግጦሽ በተለያዩ ምክንያት ራሱ ሴትን ለማድረግ እነዚህን እየቆረጡቸው ይገኛሉ። ስለዚህ አሁን ይህንን ነገር እየሆነ ከሆነ እኛ ከተለያዩ ለጋሽ ድርጅቶች ጋር በመሆን እንዲሁም ከገዳማትና ከአድባራት ከመነኮሳት ጋር በመሆን እነዚህን አስተምህሮቶች በደንብ እንዲስፋፉ ማድረግ፣ በሁለተኛነት ደረጃ ደግሞ በአካባቢው የሚኖሩ ሰዎች የተለያዩ የአማራጭ የኖሩ አማራጭ እንዲኖራቸው ለምሳሌ ለማገዶ የሚፈልጉ ከሆነ የማገዶ ቆጣቢ ኢነርጂ ምንጮችን የሚያገኝባቸውን ነገሮች ማመቻቸት፣ የመሬት እጥረት ከሆነ ኢንቴንሲቭ አግሪካልቸር ወይም በትንሽ መሬት ውስጥ ብዙ የማምረት ቴክኖሎጂዎችን ማምጣት እነዚህ አይነት ነገሮችን ስራዎች እንሰራለን። ይህን የምንሰራው እንግዲህ በደረፒያን ዘመን አቆጣጠር አሁን ይዝበር ነው በሁለት ሺ አስራ አምስት ትኩረት ሰብተን በምርምር እና በይህንን የአማራጭ ወይም የላይቭሊሁድ ማሻሻል እየሰራንና እየተገበር እንገኛለን። ይህን ነው እየቀጠልንበት ያለ ነው። የፎቶግራፍ ጥበብ ባለሙያ ህሊና አበበና ኢትዮጵያ ኦርቶዶክስ ቤተ ክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን የቤተ ክርስቲያን የደን ልማት ፕሮጀክት አስተባባሪ አቶ ተዋናይ ሰይፈ ስላሴ የብዝሀ ህይወትን ጥቅምና ግንዛቤ ለማስጨበጥ በቀጣይ የሚሰሩ ስራዎች የሚሰሩ ስራዎችና እቅዶች መኖራቸውን አጫውተውኛል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ዩኒቨርሲቲ መጀመሪያ በኮቪድ-19 ምክንያት በኋላም ደግሞ ቀጥሎ ጦርነቱን ተከትሎ ተፈጸመ በተባለ ዘረፋና ውድመት ምክንያት ተማሪዎችን ሳይቀበል መቆየቱ ይታወሳል። አሁን በቅርብ ጊዜ ግን መቀበል መጀመሩን አስታውቋል። መስፍን አራጌ ዘገባለሁ። በዘንድሮ የ12ተኛ ክፍል ብሔራዊ መልቀቂያ ፈተና የማለፊያ ውጤት አስመዝግበው የወሎ ዩኒቨርሲቲን ግቢ ከተቀላቀሉ ተማሪዎች አንዱ ከቤኒሻንጉል ክልል አሶስ አካባቢ የመጣው ፈቃዱ ገሰሰ ነው። ያው ስመጣ በጣም ግራም ያጋባ ሁኔታ ነበረ፣ የመንገዱ የአቀማመጡ ሁኔታ፣ ትራንስፖርቱ ምናምን። ግን እዚህ መጥቼ ሳይ በጣም ደስ የሚል ሁኔታ ነው እና በጣም ደስ ይላል። አሪፍ አቀባበል ነበረ፣ ደማቅ ነበር፣ በጣም ደስ ይላል። ከአምስት እህትና ወንድሞቹ የመጨረሻ መሆኑን የሚናገረው ወጣት ከቤተሰቡም ከአካባቢውም ተጠርቆ ሲወጣ የመጀመሪያው ቢሆንም በዩኒቨርሲቲው የተደረገለትን አቀባበል ቤተሰባዊ ሲል ገልጾታል። እኛ ኤክስፔክት ያደረግነው ሌላ ነገር ነበረ፣ የሚወራውም ሌላ ነው። ያው ችግር አለ አቲዱ ምናምን ርቃችሁ በተለይ ምናምን የሚባል ነበረ። ግንመትን ስናየው በጣም ደስ የሚል ሁኔታ ነው ያለው። ያን ያክል በተባለው ልክ አለመሆኑን አረጋግጫለሁ። ፍራቻ ነበረ በጣም ነው ከዛ መልስ ብዙ የተሟሉ ነገሮች ላይኖር ይችላሉ በሚለው ሁኔታም ትንሽ ያሳስበኝ ነበረ። አሁን ግን ሁሉም ነገር ተስተካክሎ በቅርቡ ወደ ትምህርት እንደምንገባ ሲነግሩኝ በጣም ተስፋ ነው የሰጠኝ። ደስ ብሎኝ አራት መቶ ሃምሳ ውጤት በማስመዝገብ ዩኒቨርሲቲውን የተቀላቀለችውና ከሀዋሳ የመጣቸው የምስራች ጌታቸውም ወደ ግቢው ከመምጣቷ በፊት ይናፈሱ የነበሩት ወሬዎች ስጋት ላይ ጥለውኝ ነበር ትላለች። ያ ወሎ ዩኒቨርሲቲን መርጬ ሲደርሰኝ በጣም ደስ ብሎኝ ነበረ ግን ባለው ሁኔታ ወሎ ዩኒቨርሲቲ ላይ ተፈጥሮ በነበረው ነገር በጣም ያስፈራ ነበር። ያው ግቢ በጣም ተበጥብጧል፣ እቃዎች ወድመዋል፣ ትምህርት ቤት የተማሪዎች ያው ሁሉም ነገር ተበላሽቷል ሲባል ነበር የሰማው። ጥምናም ደግሞ ያው ቤተሰብን ፈርቶ ነበር ለመላከኔም። ከዛ እናቴም ደግሞ ትሄጃለሽ ምንም ነገር የለም ያው እዚህም ዘመድ ስላለን ምንም ነገር የለም ያው ነይ ብለውኝ መጣው። ያው ስመጣ ደግሞ ያለው በጣም ደስ ይላሉ የወሎ ሰዎች አቀባበል ሲያደርጉልኝ በጣም ነው ደስ የሚሉት። የፍቅር ሀገር ነው፣ ደስ ብሎኛል። ዩኒቨርሲቲ ላይም ስመጣም በጣም ደስ ይላል፣ ጊቢውም ደስ ይላል። የተማሪ አቀባበልን በጣም ነው ደስ የሚል በወሎ ዩኒቨርሲቲ አካዳሚክ ጉዳዮች ምክትል ፕሬዚደንት ዶክተር አወል ሰይድ የኮቪድ ወረርሽኙን ተከትሎ የተከሰተው ጦርነት ዩኒቨርሲቲው አዲስ ተማሪዎችን ሳይቀበል አንድ አመት ገደማ እንዲቆይ እንዳስገደደው ይናገራሉ ካለንድር ላይ ትልቅ ጫና ፈጥሯል ኮቪድም ያመጣው የራሱ ተጽዕኖ ነበር ከኮቪድ በኋላ ደግሞ ወሎ ዩኒቨርሲቲ ነበረው በሰሜኑ ሀገራችን አካባቢ ሲካሄድ የነበረው ጦርነት ለሰላሳ ሰባት ቀናት ደሴና ኮምቦልቻ በተያዙ ሰዓት አብሮ እንደ ካምፕ ሆኖ ሲያገለግል የነበረ ተቋም ነው። ዩኒቨርሲቲው በመደበኛና በተከታታይ ከሚያስተምራቸው ተማሪዎች በተጨማሪ ከኮቪድ ወረርሽኝና ከጦርነቱ በኋላ የመጀመሪያ ያላቸውን 3900 አዲስ ተማሪዎችን ተቀብሏል። ትምህርት ሚኒስትር 13 የመንግስት ዩኒቨርሲቲዎችን ወሎ ዩኒቨርሲቲ መልሶ እንዲቋቋም ለማድረግ መድቦልን ነበረ። ትምህርት ሚኒስቴር ከመደበልን በተጨማሪም በፌዴራል ተቋማት ውስጥ የተለያዩ የምርምር ተቋማት፣ የተለያዩ የፌዴራል ተቋማት በክልል ተቋማት ሳይቀሩ የተለያዩ ባለድርሻ አካላት ማህበረሰቡ ሳይቀር በተለያዩ ማህበረሰባችን ክፍል ገብተው የነበሩ አንዳንድ ንብረቶችን ሁሉ በማስመለስ በራሳቸው ባህል ወግ ኮሚቴዎችን በማቋቋም በመመለስ እንደው ድሮ ወደ ነበርንበት ነን እንኳን ባንል አብዛኛውን ነገሮችን ሪከቨር በማድረግ ነው ወደዚህ የመምጣት ይቻላል። ትልቁ ችግር ያለው ላብራቶሪ ወርክሾፕ አካባቢ፣ ገንዘቡ እንኳን ቢኖርም ከሀገር ውጭ ነው የሚገቡ እቃዎቹ ካለው አሁን ደግሞ አለም አቀፍ ሁኔታም አንጻር ትንሽ ሱ ጫና ይኖረዋል። ከዚህ ጋር ተያይዞ በተለይ ግዥና ንብረት ባለስልጣን እውነት ለመናገር እየተደረሰብንን ችግር ከግምት ውስጥ በማስገባት ይህንን አንዳንድ የአሰራር ማሻሻያዎችን አቅልሎልን ህጉን በጠበቀ መልኩ ግን ደግሞ ቢሮክራሲውን ባሳጠረ መልኩ እንድንገዛ በራሳችን በዩኒቨርሲቲው በጀት እንድንገዛ ባገዘን መሰረት እሱንም እየገዛን እያሟላል። በጦርነቱ ምክንያት በቢሊዮኖች የሚገመት የዩኒቨርሲቲው ንብረት እንደወደመና እንደተዘረፈ የሚያስረዱት ዶክተር አወል ዩኒቨርሲቲው መደበኛ ስራውን እንዲጀምር የተለያዩ ተግባራት መከናወናቸውን አመልክተዋል። ወሎ ዩኒቨርሲቲ በአጋጣሚ ጦርነት ቦታም ስለነበረ ከመያዙ በፊትም የጦርነት ምልልሶች ስለነበሩ ተቋሙ ተጎድቷል። ወደ አስራ አንድ ነጥብ ዘጠኝ ቢሊዮን ኢትዮጵያ ብር የሚሆን ይህ ተቋም ላይ ውድመት የደረሱ በጦርነቱ እዚህ ካልም ተጎድቷል። ከዛ በተጨማሪም ደግሞ በስነ ልቦና ደረጃ ብዙ ጫናዎች ደርሷል። ከተለቀቀ በኋላም ተመልሶ ሲገባ ብዙ የጦር መሳሪያዎች ሁሉ እንዲለቀሙ ተደርጓል። ግቢ ውስጥ ማለት። ከዛ በተጨማሪ በእያንዳንዱ የተቋማችን ኢንፍራስትራክቸር ውስጥ የተጻፉት ጽሁፎች ከባድ ነበሩ። በአብዛኞቹ አፍራሽ አንድን አካል በጣም ከፍና ዝቅ የሚያደርጉ ወዳልሆነ ነገር ሊወስዱ የሚችሉ የተለያዩ ፐብሊክ ፊገሮችንም ጭምር ተቋሞችም ታዋቂ ሰዎችን ማለቴ ነው ጭምር የሚነፉ ብዙ ነገሮች ነበሩ። ቢሮዎቹን ሁሉ ቱ ዘ ኤክስተንት መጸዳጃ ሁሉ ነበሩ። ከዛ በላይ ከፍተኛ የነበረው መቃብር ነበረ። ግቢ ውስጥ የጅምላ መቃብርም ኢንዲቪዥዋል መቃብርም ደግሞ አንዳንድ ጠል መቃብሮችም ነበሩ እና እሱን በክብር ከዚህ ቦታ አንስቶ ሌላ ቦታ ማድረግ የሚያስፈልግ ነበር። ተቋሙን ስራ ከማስጀመር በፊት የሁሉ ነገሮች እንግዲህ ተሰርተዋል። የወሎ ዩኒቨርሲቲ ተማሪዎች ህብረት ምክትል ፕሬዚደንት ሳሙኤል ጌታውን በተለይ አዲስ ተማሪዎች በጦርነቱ የደረሰው ጉዳት በትምህርታቸውና በውጤታቸው ላይ ተጽዕኖ እንዳያሳድር ከቤተሰባዊ አቀባበል እስከ ስነ ልቦናዊ ስልጠና መሰጠቱን አረጋግጠዋል። ሁሉንም ተማሪዎች ፍሬሾችንም፣ ሲኒየር ተማሪንም በጠራ ቁጥር ሁሌ ከዩኒቨርሲቲው አመራሮች፣ ከከተማ ወጣቶችና ግቢ ውስጥ ካሉ የተማሪ ተወካዮች የተማሪ ህብረት፣ አለ ሰላም ፎረም እንዲሁም ጸረ ሙስና ኮሚቴዎች አሉ። እነሱ ጋር በመቋቋም ከመናኸሪያ እስከ ግቢ በር ድረስ ባለው አቀባበል ያደርጋል። ሁሉንም የግቢያችን ተማሪዎች ሰርቪስ ይመድባል። ከመናኸሪያ ጀምሮ እስከዚህ ድረስ በተለይ ደሴ ካምፓስ ለሆኑት ከመናኸሪያ ደሴ ካምፓስ ድረስ ለኮምቦልቻዎችም እንደዚሁ ከደሴ መናኸሪያ ኮምቦልቻ ግቢ ድረስ ያደርሳልና ተሽከርካሪ ይመድባል። ተማሪዎች ሲገቡ ጀምረው በር ላይ ድንኳን በማዘጋጀት ሸኝ፣ ቤተሰብ በሚመጣበት ሰዓት ወንበሮችን፣ ድንኳን በማዘጋጀት እነሱ ውስጥ እንዳርፉ በማድረግ የቡና ሴሬሞኒም ነበር። ግቢ ላይ ሲቆዩ ማድረግ የሌለባቸውና መተግበር ያለባቸውን ሕጎች፣ የዩኒቨርሲቲውን ሕጎች፣ ተማሪዎች በምን አይነት መልኩ ትምህርታቸውን መከታተል እንዳለባቸው ከዩኒቨርሲቲው አመራሮች ኦሪንቴሽን እና የሳይኮሶሻል ስልጠና ሲሰጥ ውሏል ማለት ነው። ወጣቶቹ ከቅርብ ዓመታት ወዲህ በከፍተኛ ትምህርት ተቋማት የሚስተዋሉ አለመረጋቶችና ግጭቶች እንዳይደገሙ ከአፍራሽ መልእክቶች ራስን መቆጠብ እንደሚገባ ያሳስባሉ። ፍቃዱ ገሰሰ፦ ሁላችንም የራሳችን የሰላም እንቅስቃሴዎችን ተንቀሳቅሰን ከተለያዩ ንግግሮች፣ መጥፎ ነገሮችን ከሚያነሱ ሰዎች ርቀን ትምህርታችንን፣ አቋማችን በስነስርአት ተሰንቀን የራሳችንን ግብ እንድንመታ ነው። የመጣንበትን አላማ ለመዘንጋት ቀዳሚው ተግባራችን መሆን አለበት የምትለው ደግሞ የምስራች ጌታቸው ናት። ያሉነ ወሬዎችን በማውራት ነው ያው እንደዚህ ግጭት ምናምን የሚመጣው እና ወጣቱ ያው እኛ ምንም አናቅም ያው አንዳንድ ወጣቶች ናቸው እንደዚህ ራሳቸውን ሳይገልጹ ያው ወጣቱ እንዲረብሽ የሚያደርጉት እና ደግሞ ወጣት ስለሆንን ቢያንስ እራሳችንን አውቀን ቤተሰቦቻችንን አውቀን መኖር እንዳለብን መገነዘበ ለራሴም እነሱም ደግሞ ራሳቸውን እንዲያውቁና ያሉበትን ሁኔታ እንዲያውቁ። ወሎ ዩኒቨርሲቲን መልሶ ለማቋቋም መንግስታዊና መንግስታዊ ያልሆኑ ተቋማት፣ የዲያስፖራው ማህበረሰብ በበርካታ ሚሊዮኖች ብር የሚገመት የተለያዩ ንብረቶችን ቢለግሱም አሁንም ግን በተለይ የተግባር እውቀት የሚቀሰምባቸው ቤተ ሙከራዎች እጥረት እንዳለ ለማወቅ ተችሏል። ወሎ ዩኒቨርሲቲ በኮምቦልቻና በደሴ ግቢዎቹ አዲሶቹን ጨምሮ በመደበኛ በረቀ ጥምቀት በኤክስቴንሽን እና በክረምት መርሃ ክብር መርሃግብር 25000 ተማሪዎችን እያስተናገደ ይገኛል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። We're feeling better now. And we're not DJ. Many sunny days ahead. we gon' hang. አድማጭ ተመልካቾቻችን ስትከታተሉት የቆያችሁት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የአዲሱ ትውልድ ድምፅ ጋቢና ቪኦኤ ነበር። ለሐሙስ ምሽት የያዝንላችሁን መሰናዳዎች በዚህ ላይ ፈጸምን። የደንገረመውን መሰናደውን እየመራው ኤልያስ አስማረ በድምጽና ምስል ምህንድስናው ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆኑ ስናስተናግዳችሁ ቆይተናል። አስተያየቱ ጥያቄዎቻችሁን በአማሪክ ፌስቡክ ገጽ ላይ እንዲሁም አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በመግባት ልታደርሱ ትችላላችሁ። ሰላም ጤና ስጥልን። And i do